በፈረንጆቹ የገና ማግስት በደቡባዊው የቺካጎ ከተማ በአባትና ልጅ መካከል የተፈጠረው አለመግባባት የሁለት ሰዎችን ሕይወት ቀጥፏል። የ19 ዓመቱ ኮንቶኒዮ ሌገሬር በቺካጎ ዩኒቨርሲቲ የኢንጂነሪንግ ተማሪ ሲሆን የገናን በዓል ከቤተሰቦቹ ጋር ለማሳለፍ ነበር ወደ ቤቱ የመጣው። ሆኖም በአባትና ልጅ መካከል አለመግባባት ተፈጠረም። የ19 ዓመቱ አፍላ ወጣት ኮንቶኒዮ ለጌሬር በአባቱ ላይ መዛት ጀመረ። መኝታ ቤታቸውን ከውስጥ ቆልፈው የነበሩት አባት የልጃቸው ሁኔታ ስላላማራቸው ፖሊስ ይረዳቸው ዘንድ ይደውላሉ። ሁለት ፖሊሶች ቦታው ላይ ደረሱ። የቤዝቦል መጫወቻ ብረት በእጁ በጨበጠው ኮንቶኒዮ ለጌሬር ላይ ተኩስ ከፈቱ። ሰባት ጥይቶችንም አርከፈከፉበት። ቦታው ላይ የነበሩት የቤተሰቡ ጎረቤት የሆኑት የአምስት ልጆች እናትና የ55 ዓመቷ ቤቲ ጆንስም በፖሊሶቹ ጥይት ተገደሉ። በልጃቸውና በእሳቸው መካከል የተፈጠረው አለመግባባት አሳስቧቸው ፖሊስ የጠሩት አንቶኒዮ ልጌሬር ከመኖሪያ ህንጻቸው ሰላሳ ጫማ ያህል ርቀት ላይ በጥይት የተመታው ልጃቸው ሳላይ ወድቆ መመልከታቸውን ይናገራሉ። ልጄ ሆይ እባክህ ይቅር በለኝ። ልጄ እዛ ጋ ወድቆ ነበር፣ ይንቀሳቀስ ነበር፣ ሕይወቱ አላለፈችም። ማንም ሰው እሱ እዛ ጋ ወድቆ በነበረበት ወቅት አልረዳውም። ዞር ብዬ ስመለከት ወይዘሮ ቤቲ ጆን ስም ወድቀው ተመለከትኩኝ። ጮኩኝ፣ ኡኡ አልኩኝ። ሰዎች ልጄን እንዲረዱት ተማጸንኩኝ፣ ማንም አልረዳውም። አምቡላንስ እንዲጠሩልኝ ብማጸንም አልተሳካልኝም ልጄ ህይወቱ አለፈ የኮንቶኒዮና ሚስ ጆንሰን ግድያን ጨምሮ የቺካጎ ከተማ ፖሊስ ምንም የጦር መሳሪያ ያልታጠቁ ሰዎችን ተኩሶ ሲገድል በአንድ ሳምንት ጊዜ ውስጥ ለሦስተኛ ጊዜ መሆኑ ነው። ከአመት በፊት ሉኬም ማክዶናልድ የተባለ የ17 ዓመት ጥቁር አሜሪካዊ ወጣት ጩቤ በእጁ ይዞ በመገኘቱ ብቻ በአንድ ነጭ ፖሊስ በ16 ጥይቶች ተደብድቦ ህይወቱ ማለፉ ይታወሳል። የማክዶናልድ ግድያን የሚያሳይ በፖሊስ መኪና ካሜራ የተቀረጸ ተንቀሳቃሽ ምስል ባለፈው ወር ለህዝብ ይፋ ከሆነ በኋላ የከተማዋ ነዋሪ በፖሊስ ላይ ያለው እምነት እጅጉን መቀነሱን የተመለከተው በከተማዋ የተቀጣጠለው የብላክ ላይፍስ ማተር የተቃውሞ እንቅስቃሴም ከተማይቱን በመናጥ ላይ ይገኛል። የከተማዋ ከንቲባ ራም ኢማኑኤል የማክዶናልድ ግድያን የሚያሳይ ቪዲዮ ለህዝብ ይፋ መሆኑን ተከትሎ የፖሊስ አዛዣቸውን ጌሪ ማካርቲን ከስልጣናቸው ቢያባረሩም በገና ማግስት የተከሰተው ሌላ የፖሊሶች የጭካኔ ግድያ ከንቲባ ኢማኑኤልን ዳግመኛ አጣብቂኝ ውስጥ ከቷቸዋል። በፖሊስ አባሎቻችን ስራ ውስጥ ጥቂት ሰብአዊነትን የመጨመር ስራ እንሰራለን። ይህ አዲስ ፖሊሲም ለዚህ ይረዳናል ያለውን የፖሊሶች ልምድ ቀስ በቀስ በመቀየር በህብረተሰቡና በፖሊሶቻችን መካከል የተፈጠረውን ያለመተማመን ችግር በመቅረፍ እያንዳንዱ ዜጋ የሚሻውን ደህንነቱን የማረጋገጥ ስራ እንሰራለን። ከንቲባው ለቺካጎ ከተማ ነዋሪዎች ግድያው በገለልተኛ ወገን እንደሚጣራና የከተማዋን የፖሊስ መዋቅር ከመሰረቱ የመቀየር ሀሳብ እንዳላቸው ያሳወቁ ቢሆንም ራም ኢማኑኤል ከከንቲባነታቸው እንዲለቁ የሚጠይቁ ድምፆች ግን በርክተዋል። ለዶች ቨለህ ለተጠናቀረው ዘገባ ናትናይል ወልዴነኝ ከዋሽንግተን ዲሲ